የቶጎ መንግስት በስራ ቀኖች የፖለቲካ ተቃውሞ ሰልፍ ማድረግ ቢከለክልም 14 የሀገሪቱ ተቃዋሚ ፓርቲዎች በተጠቃለሉበት ቡድን አነሳሽነት ደጋፊዎቻቸው በቶጎ ህገ መንግስት ላይ ማሻሻያ እንዲደረግና የሀገሪቱ ፕሬዚደንት ፎር ናስንግቤም ስልጣን እንዲለቁ በመጠየቅ በዚህ ሳምንት ያካሄዱት ተቃውሞ በሚቀጥለው ሳምንትም እንዲቀጥል ጥሪ ቀርቧል። በተቃውሞው ወቅት ከጸጥታ ኃይላት ጋር ግጭት ተፈጥሮ በተለይ በሰሜናዊ ሀገሪቱ ከፊል የሰው ህይወት መጥፋቱና ብዙዎችም መቁሰላቸው ተሰምቷል። የቶጎ ጦር ኃይል የኃይል ተግባርን በመሸሽ በመቶዎች የሚቆጠሩ ደግሞ ወደ ጎረቤት ጋና ተሰደዋል። የዓይን እማኞች እንዳመለከቱት የጦር ኃይሉን የኃይል ተግባር በመሸሽ በመቶዎች የሚቆጠሩ ደግሞ ወደ ጎረቤት ጋና ተሰደዋል። ጸረ መንግስት ተቃውሞውን ተከትሎ የተፈጠረውን ክትትል በመሸሽ ጋና የገቡት የቶጎ ዜጎች ሁሉ ከለላ ያገኙት በሰሜናዊ ጋና በምትገኘው የቸርፖኒ ከተማ አካባቢ ነው። ወደ ጋና ከተሰደዱት መካከል የ50 ዓመቱ ያኦባ ኦስማን አንዱ ናቸው። እስከ ዛሬ ሰዎችን ማሰር እንደቀጠሉ ነው። ንብረታችንን ሁሉ አቃጥለውብናል። ከለበስኩት በስተቀር የተረፈ ነገር የለኝም። ጥያቄያችን ህገ መንግስቱ በ1992 ዓ ም ወደነበረበት እንዲመለስ ነው እና ልክ እንደገና በነፃ መኖር ነው የምንፈልገው። ፎርና ስንግቤና አባታቸው ካለፉት 50 ዓመታት ወዲህ ሀገሪቱ መርቷል። ይህ ጥሩ ነውን? የቸርፖኒ መጠለያ ጣቢያ ባለስልጣናት በይፋ እንዳስታወቁት በመጠለያ ጣቢያው የቶጎ ስደተኞች ቁጥር አሁን 494 ነው። ይኸው ቁጥር ግን ከፍ ማለቱ የማይቀር ነው። ይሁንና ከስደተኞቹ ጋር ወንጀለኞችም ተቀላቅለው ሊገቡ እንደሚችሉ መስጋታቸውን በቸርፖኒ የብሔራዊ አደጋ መከላከያ መስሪያ ቤት ኃላፊ አማዱ ሱሌይማን ገልጸዋል። ስጋታችን አሁን ወደ ቼርፖኒ እየመጡ ባሉት በእውነት ከለላ ከሚሹት ስደተኞች መካከል እኩዮችም ሊኖሩ ይችላሉ የሚል ነው። ይህን ለይቶ ማውቁ ለእኛ ትልቅ ተግዳሮት ሆኖብናል። ጋና ትልቅ ስጋት ተደቅኖባታል። ስለዚህ ትክክለኛ ምክንያት ያላቸውን ከሐሰተኞቹ አጣርተው እንዲለዩልን የሀገራችንን ብሔራዊ ምርመራ ጽፈት ቤትንና የፍልሰት ጉዳይ መስሪያ ቤትን ጠይቀናል። በወቅቱ በጋና ከለላ ያገኙት የአወባ ኦስማንን የመሳሰሉት ስደተኞች ግን ቶጎ በጎርጎሪዮሳዊ 1992 ዓመተ ምህረት ይሰራበት ወደ ነበረው ህገ መንግስታዊ አሰራር የምትመለስበትንና በጋና የሚታየው አይነት ስርዓተ ዴሞክራሲ የምትተክልበትን ዕለትና ወደ ትውልድ ሀገራቸው የሚመለሱበትን ቀን በጉጉት በመጠባበቅ ላይ እንደሚገኙ አስታውቀዋል። የጊዜ ጉዳይ ነው እንጂ ቶጎ ውስጥ ዲሞክራሲ እንደሚመጣ እናውቃለን። ህገ መንግስቱም እንደምንፈልገው እንደሚሆን እናውቃለን። እርግጥ አሁን በእኛ ላይ የኃይል ተግባር ይፈጽሙብናል። ይሁንና ህገ መንግስቱ እንዲሻሻል የሚፈልገው ሰው ቁጥር ከማይፈልገው በእጅጉ እንደሚበልጥ በሚገባ እናውቃለን።